ሰቆቃዊ ኤርምያስ ምዕራፍ አምስት። አቤቱ የሆነብንን አስብ ተመልከት፣ ስድባችንንም እይ። ርስታችንን ለእንግዶች ቤቶቻችን ለሌሎች ሆኑ። ድሀ አደጎችና አባት የሌለን ሆነናል፣ እናቶቻችን እንደ መበለቶች ሆነዋል። ውሃችንን በብር ጠጣን፣ እንጨታችንን በዋጋ ገዛን። አሳዳጆቻችን በአንገታችን ላይ ናቸው፣ እኛ ደክመናል፣ ዕረፍትም የለንም። ለግብጻውያንና ለአሦራውያን እንጀራ እንጠግብ ዘንድ እጅ ሰጠን አባቶቻችን ኀጢአትን ሠሩ ዛሬም የሉም እኛም በደላቸውን ተሸከምን ባሪያዎች ሰልጥነውብናል ከእጃቸው የሚታደገን የለም ከምድረ በዳ ሰይፍ የተነሣ በሕይወታችን እንጀራችንን እናመጣለን ከሚያቃጥል ከራብ ትኩሳት የተነሣ ቁርበታችን እንደ ምድጃ ጠቈረ በጽዮን ሴቶችን በይሁዳም ከተሞች ደናግልን አጎሳቈሉ! አለቆች በእጃቸው ተሰቀሉ፣ የሽማግሌዎች ፊት አልታፈረም። ጎልማሶች ወፍጮን ተሸከሙ፣ ልጆችም ከእንጨት በታች ተሰናከሉ። ሽማግሌዎች ከአደባባይ ጎልማሶችም ከበገናቸው ተሻገሩ። የልባችን ደስታ ቀርቶአል፣ ዘፈናችን ወደ ለቅሶ ተለውጦአል። አክሊል ከራሳችን ወድቋል። ኀጢአት ሠርተናል፣ ወዮልን። ስለዚህ ልባችን ታምሞአል ስለዚህም ነገር ዐይናችን ፈዞአል። ስለ ጽዮን ተራራ ባድማ ሆናለችና፣ ቀበሮችም ተመላልሰውባታልና። አቤቱ አንተ ለዘላለም ትኖራለህ፣ ዙፋንህ ከትውልድ እስከ ትውልድ ነው። ስለምን ለዘላለም ትረሳናለህ? ስለምንስ ምንስ ለረጅም ዘመን ትተወናለህ? አቤቱ ወደ አንተ መልሰን እኛም እንመለሳለን፣ ዘመናችንን እንደ ቀድሞ አድስ። ነገር ግን ፈጽመህ ጥለህናል፣ እጅግ ተቈጥተህናል።